Agarinya report. በኢትዮጵያ በየዓመቱ እየተባባሰ በቀጠለው ፈርጀ ብዙ ችግር ምክንያት በኢትዮጵያ 31 ነጥብ አራት ሚሊዮን ያህል ሰዎች የሰብአዊ ድጋፍ እንደሚያስፈልጋቸውና ከእነዚህ ውስጥ 16 ነጥብ 5 ሚሊዮን የሚሆኑት ህጻናት መሆናቸውን የተባበሩት መንግስታት ድርጅት ዓለም አቀፍ የህጻናት ነፍሰ አድን ፈንድ ወይም ዩኒሴፍ ባወጣው ሪፖርት አስታውቋል። በተጨማሪም በተለያዩ ችግሮች የሰው እጅ ጠባቂ የሆኑ ዜጎች ቁጥር በርካታ መሆናቸውን የገለጸው ሪፖርቱ በአገሪቱ 4 ነጥብ 38 ሚሊዮን አገር ውስጥ ተፈናቃዮች እንዲሁም 942792 የሚሆኑ ስደተኞችና ጥገኝነት ጠያቂዎች መኖራቸውን አመልክቷል። ዩኒሴፍ በኢትዮጵያ አስቸኳይ ሰብዓዊ ፍላጎቶቹን ለማሟላት ከግማሽ ቢሊዮን ዶላር በላይ ያስፈልጋል ያለ ሲሆን ከዚህም የገንዘብ መጠን ውስጥ እስካሁን ያገኘው 187.7 ሚሊዮን ዶላር ብቻ መሆኑንም ገልጿል። መንግስት የኢትዮጵያ የገንዘብ ምንዛሬ በገበያ ብቻ እንዲወሰን ለማድረግ ለአይኤምኤፍ ዝግጁነቱን ገልጧል ተባለም። የመንግስት ባለስልጣናት የኢትዮጵያ የገንዘብ ምንዛሬ በገበያ ብቻ እንዲወሰን ለማድረግ ለዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዝግጁነታቸውን ገልጸዋል ያሉት የድርጅቱ የአፍሪካ ምክትል ዳይሬክተር ናቸው። ምክትል ዳይሬክተሯ አናሊዛ ፌዲሊኖ ይህንኑ ለጋዜጠኞች የተናገሩት በሞሮኮ ማራካሽ የአይኤምኤፍ ከዓለም ባንክ ጋር ባካሄዱት ጉባኤ ላይ ነው። አሁን የኢትዮ የኢትዮጵያ መንግስት ባለስልጣናት ተስማምተውበታል የተባለው የኢትዮጵያ የገንዘብ ምንዛሬ በገበያ ብቻ እንዲወሰን የማድረግ ጥያቄ የዓለም የገንዘብ ድርጅት በተደጋጋሚ ሲያነሳው የቆየ ነው። የዓለም የገንዘብ ድርጅትና የዓለም ባንክ በኢትዮጵያ ሕጋዊውን የምንዛሬ ገበያና የትይዩ ገበያ አንድ ለማድረግ የብርን የመግዛት አቅም አሁን ካለበት ቢያንስ በእጥፍ በማውረድ የጥቁር ገበያው አሁን ካለበት እኩል ማድረግ ግዴታ መሆኑን ሲወተውቱ ነበር። የኢትዮጵያ መንግስት በሁለተኛው አገር በቀል ኢኮኖሚ ሪፎርም ዶክመንቱ የምንዛሬ ገበያው ቀስ በቀስ መከፈት እንዳለበት ይጠቁማል። ዓለም አቀፍ የገንዘብ ተቋማትና መንግስት ይህንን ቢሉም የኢኮኖሚ ባለሙያዎች በአንጻሩ ይህ አይነት ውሳኔ ተጨማሪ የውጭ ምንዛሬ ወደ ብሔራዊ ባንክ እንዲመጣ ማድረግ ቢያስችልም የጎንዮሽ ጉዳቱ ግን የገቢ ምርቶችን ማስወደድና በኢትዮጵያ ያለውን የዋጋ መናር ማባባስ ነው ይላሉ። የዓለም የገንዘብ ድርጅት ልዑካን ቡድን በቀጣይ ሳምንታት ቢያንስ አንድ ጊዜ ለድረደር ወደ ኢትዮጵያ እንደሚመጡ ተሰምቷል። አባይ ና ቀይ ባህር የኢትዮጵያን መልማት ወይም መጥፋት የሚወስኑ የኢትዮጵያ የመኖርና ያለመኖር ጉዳይ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ ጠቅላይ ሚኒስትሩ የኢትዮጵያ ህዝብ ቁጥር ከልክ በላይ እየጨመረ መሆኑን በማንሳት አሁን ላይ የአገሪቱ የግድ የባህር በር ያስፈልጋታል ብለዋል አርብ ለት ጥቅምት ሁለት ቀን 2016 ዓ ም ምሽት በመንግስት መገናኛ ብዙሀን በተላለፈውና ከጠብታ ውሃ እስከ ባህር ውሃ በሚል ርዕስ ለህዝብ ተወካዮች ምክር ቤት አባላት ባደረጉት ገለጻ ኢትዮጵያ የባህር በር የግድ እንደሚያስፈልጋት ሲናገሩ ተደምጧል። በዓለም ላይ 120 ሚሊዮን ህዝብ ኖሮት የባህር በር የሌለው ሀገር ኢትዮጵያ ብቻ ናት ያሉ ጠቅላይ ሚኒስትሩም የኢትዮጵያ ህዝብ ቁጥር እየበዛ ነው። አሁን ባለው አሰራር በተሸከምነው ልክ መሸከም አንችልም። እየቆየ ሲሄድ ከቁጥጥር ውጪ የሆነ ጉዳይ ይመጣል ሲሉ አሳስበዋል። ከዚህ ቀደም የኢትዮጵያ የባህር በር እንደነበራት ታሪክ ይናገራል። ስለዚህ እነዚህን የባህር በሮች በንግግርና ውይይት ኢትዮጵያን ተጠቃሚ እንድትሆን ማድረግ አለብን ያሉ ሲሆን እኛ ስጡን ብቻ አላልንም ከኛም ውሰዱ ግን የባህር በር ያስፈልገናል ነው ያልነው ሲሉ ተናግረዋል። የኢትዮጵያ የወደብና የባህር በር አማራጮችን ያነሱት ጠቅላይ ሚኒስትሩ ዘይላ፣ የጅቡቲ ወደብ፣ አዱሊስ፣ ምጽዋና አሰብን እንደ አማራጭ ማየት እንደሚቻል ገልጸውም እኛ የግድ አሰብ ካልሆነ ወይንም የግድ ምጽዋ ካልሆነ የሚል አቋም የለንም። እኛ የምንፈልገው መተንፈሻ በር ብቻ ነው። በግዥም ይሁን በሊዝም ይሁን በሆነ መንገድ በስምምነት ከመጣ የምን ልገው እሱን ነው ሲሉ ተደምጠዋል። ከህዳሴ ግድብ፣ ከአየር መንገድ፣ ከኢትዮ ቴሌኮም ድርሻ በመስጠት የባህር በር ድርሻ መውሰድን የመሳሰሉ አማራጮችን መጠቀም እንደሚቻልም ለምክር ቤቱ አባላት አስረድተዋል። ጠቅላይ ሚኒስትሩ ቀይ ባህርን አስመልክተው በሰጡት ማብራሪያ በታሪክ በጂኦግራፊ በዘር እና በኢኮኖሚያዊ ምክንያቶች የቀይ ባህር ጉዳይ ይመለከተላል ያሉ ሲሆን ቀይ ባህር ለኢትዮጵያ የህልውና ጉዳይ እንጂ ቅብጠት አይደለም። አባይ እና ቀይ ባህር የኢትዮጵያን የመልማትና የመጥፋ ለመጥፋት የሚወስኑ የኢትዮጵያ የመኖርና ያለመኖር ጉዳይ ናቸው ሲሉ ተናግረዋል። በአፍሪካ የሚገኙ 17 ሀገራት የባህር በር የሌላቸው መሆኑን ያነሱት ጠቅላይ ሚኒስትር አብይ 17ቱ ሀገራት ሁሉም ተደምረው በህዝብ ብዛት የኢትዮጵያን ህዝብ አንድ ሶስተኛ ያህል ናቸው። ወደብ ቢኖረን በሁለት ዓመት ለወደብ በምናወጣው ወጪ ብቻ እንደ ህዳሴ ግድብ አይነት ትላልቅ ፕሮጀክቶችን መስራት እንችላለን ሲሉም በማብራሪያቸው ገልጸዋል። የዘር ማጥፋት ወንጀል ስጋት አለ የሚለውን የተባበሩት መንግስታት አማካሪ መግለጫን የኢትዮጵያ መንግስት አስተባበለም። ከሰሞኑ በተባበሩት መንግስታት ድርጅት የዘር ማጥፋት ወንጀል መከላከል ልዩ አማካሪ አሊስ ዋይሪሙ በኢትዮጵያ ስላለው ሁኔታ አስመልክተው ባወጡት መግለጫ በትግራይ በአማራ በአፋርና በኦሮሚያ ክልሎች እየተካሄዱ ባሉ ውጊያዎች ምክንያት በአገሪቱ ከፍተኛ የዘር ማጥፋትና ተያያዥ አሰቃቂ ወንጀሎች የመፈጸም አስቻይ ሁኔታዎች እንዲኖሩ ማድረጉን ጠቁመው ነበር። ይህን ተከትሎም የውጭ ጉዳይ ሚኒስቴር ባወጣው መግለጫ ልዩ አማካሪዋ በኢትዮጵያ በተከሰቱ ግጭቶች ያለውን ወቅታዊ የሰብአዊ ሁኔታ በተመለከተ ያወጡት መግለጫ ኃላፊነት የጎደለውና መሰረተ ቢስ ክስ ነው ብሎታል። ልዩ አማካሪዋ የዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ያቀረበው ሪፖርት ላይ ተመርኩዘው በኢትዮጵያ ላይ አመጽ የሚቀሰቅስ መግለጫ ሰጥተዋል ሲልም ከሷል። የኢትዮጵያ ፊልሞች በዓለም አቀፍ መድረክ ሊቀርቡ ነው። ሀበሻ ቪው በለንደን የሚካሄደውን የ2023 አራተኛው ዓመታዊ የኢትዮጵያ ፊልም በዓልን አስመልክቶ የተለያዩ ጥሪ የተደረገላቸው እንግዶች በተገኙበት በሀያት ሬጀንሲ የቅድመ መክፈቻ ስነስርዓት ጥቅምት 3 ቀን 2016 ዓ ም አመሻሽ ላይ አካሂዶ ነበር። ሀበሻቪዩ ባለጸጋ ባህሎቻችንና የዘመኑ እይታ የያዙ የተለያዩ የኢትዮጵያ ፊልም ሰሪዎችን ጥበብና ፈጠራ በተለያዩ የዓለም መድረክ ሲያሳይ መቆየቱን የሀበሻቪዩ የስራ አስፈጻሚና መስራች ወይዘሮ ትዕግስት ከበደ አስታውቀዋል። ባለፈው ዓመት የኢትዮጵያ ፊልም ዝግጅት በለንደን ተካሂዶ እንደነበረ የተገለጸ ሲሆን የመጀመሪያው የኢትዮጵያ ፊልም ሂሩት አባቷ ማን ነው የሚለውና ሲመት ለተመልካቾች ቀርበው ነበር። ዘንድሮ የተመረጡት ደግሞ ጸጸትና ዝምታዬ የተሰኙ ሁለት የኢትዮጵያ ፊልሞች ሲሆኑ የፊታችን ጥቅምት 17ና 18 2016 ዓ ም በታዋቂው የለንደኑ ሪትዘይ ሲኒማ ለእይታ ይቀርባሉ ተብሏል። ሀበሻ ቪው በውጭ አገር ለሚኖሩ ኢትዮጵያውያን ከኢትዮጵያ ስነ ጥበብ፣ ኪነ ጥበብ፣ ክውን ጥበባት ጋር የሚያገናኝ ስራዎችን እየሰራ እንደሚገኝ የተገለጸ ሲሆን በተጨማሪም ኢንተርኔትን ብቻ በመጠቀም በእጅ ስልክ፣ ታብሌት ወይም በኮምፒውተር አማካኝነት ለተለያየ እድሜ ክልል የሚሆኑ የሀገር ውስጥና የውጭ ሚዲያዎች ከሀምሳ በላይ የዜና ሙዚቃ፣ ስፖርትና በርካታ የመዝናኛ አማራጮች ያሉት እንዲሁም ዓለም አቀፍ የቀጥታ ስርጭት የሚከታተሉበት መተግበሪያ ያለው ድርጅት ነው ተብሏል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን